ሰላም በእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁ ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ግማሾቹ ስራ እየሰሩ በራሳቸው ሰርቫይቪ ያደርግ ነው ያሉ ግማሾቹ ሴቶችም ያው ቀን ስራ እየሰሩ እንደዛ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት ከየሚማሩባቸው የተለያዩ ዩኒቨርሲቲዎች ለረፍት የወጡ የትግራይ ተወላጆች ተማሪዎች በመንገድ መዘጋትና በማጓጓዣ አገልግሎት አለመኖሩ ምክንያት የሚሄዱበት ማጣታቸው ተነግረዋል። የትምህርት ሚኒስትር ምላሽን ያካተተውን ዘገባ በምሽቱ እናስደምጣችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታም ዘዩ ምር አለው። ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ መጀመሪያው ዝግጅት እንሻገር ለምቢና ቪኦኤ ከየሚማሩባቸው የተለያዩ ዩኒቨርሲቲዎች ለረፍት የወጡ የትግራይ ክልል ተወላጅ ተማሪዎች በመንገድ መዘጋትና በማጓጓዣ አገልግሎት አለመኖር ምክንያት የሚሄዱበት ማጣታቸውን ተናግረዋል። ትምህርት ሚኒስትርና የሚመለከታቸው አካላት ባሉበት ቦታ እንዲያግዟቸው ወይም ደግሞ ቤተሰቦቻቸው ወደሚገኙበት ትግራይ ክልል እንዲወስዷቸውም ጠይቀዋል። ትምህርት ሚኒስትር በበኩሉ ዩኒቨርሲቲዎች ተማሪዎቹን ለማቆየት የሚያስችል በጀት እንደሌላቸው ገልጾ ወደ ትግራይ ክልል ለመውሰድ ግን ከሚመለከታቸው አካላት ጋር ምክክር እንደሚያደርግ አስታውቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል። ለደህንነታቸው እንደሚሰጉ ገልጸው ስማቸውን መናገር ያልፈለጉ የትግራይ ተወላጅ ዩኒቨርሲቲ ተማሪዎችና ተመራቂዎች በአስቸጋሪ ሁኔታ ውስጥ እንደሚገኙ ይናገራሉ። የሚማርበትን ዩኒቨርሲቲ ስም እንዳይጠቀስ የጠየቀ አንድ ተማሪ የሚሄድበት ማጣቱን ገልጾ ተማሪዎቹ ይገኙበታል ያለውን ሁኔታ አስረድተዋል። ግማሾቹ ቀን ስራ እየሰሩ ነው የሚያሉት የቀን ስራ እየሰሩ በራሳቸው ሰርቫይቭ ያደርግ ነው ያሉ ግማሾቹ ሴቶቹም ያው ቀን ስራ እየሰሩ እንደዛ፣ ሴቶችም ሌሎችም ወደ ገዳም ሄደው እየኖሩ ነው ያሉት። ምንድን ነው ምክንያታቸው? ያው እዚህ ካፌ የሚበላ ስለተከለከሉ ወዛ ሄዱ። ሌሎቹም ከዩኒቨርሲቲዎቹ ከወጡ በኋላ ምን አይነት ችግሮች እየገጠሟቸው እንደሆኑ እንዲህ በማለት ይገልጻሉ። ከተመረቅን በኋላ ከሳምንት በኋላ የተመረቅንበት ዩኒቨርሲቲ ያለውን አገልግሎት አብቅተዋል እና ወደ የመጣችሁበት እንድትሄዱ ብሎ ኦልሬዲ እንድንወጣ ተደርገናል። እንደምታውቀው ሀገራችን የሰሜኑ ከፈት ጦርነት ከጀመረ ብዙ ቀኑ ነው ከቤተሰብ ከተለያየን በጣም ብዙ ጊዜ ተቆጥሮ ታ በማይሰጥበት ቤተሰብ ድምፅ እንኳን መስማት በሚቸግርበት ጊዜ ያለውን ሁኔታ ለመግለጹ በጣም የሚከብድ ነው የሚሆነው። በእርግጥ በሚበላ ደረጃ በጣም እየከበደን ነው ያለው። ጀስት ከዚህ በኋላ ሰርቫይቭ ልናደርግ ሁሉ ላንችል ስለምንችል በጣም ከባድ ሁኔታ ላይ ነው ያለ ነው እና ይሄ መንግስት ተረድቶልን አንድ ነገር ቢያደርግልን ነው የምንፈልገውኛል። ተማሪዎቹ ከዩኒቨርሲቲዎቹ ከመውጣታቸው በፊት ለሚመለከታቸው የተቋማቱ ኃላፊዎች ጠይቀው እነሱን ለማቆየት የሚያስችል በጀት እንደሌለ እንደተነገራቸው ተናግረዋል። ካፌም እንዲፈቀድልን፣ ዶርም እንዲፈቀድልን ሁሉም መንገዱ እስከሚከፈት ድረስ እዚህ እንድንቆየ ጠየቅናቸው፣ ግን እስካሁን ያቀረብነው ምንም መፍትሄ የለውም። ካፌ ያው መግባት አንችልም። ብዙ ጥያቄዎችንም ጠይቀናል ለዩኒቨርሲቲው የመጣንበት አካባቢ ምስቅልቅል ደረጃ እንዳለና መሄድ እንደማንችል አብራርተን የምንቆይበት አትሊስት ስራ እንኳን እስከምንፈልግ እንዲታገሱን ጠይቀን ነበረ። በግልጽ ማለት ነው ዩኒቨርስቲታችሁ በጀቱን ስለዘጋ ብሎ የእኛ ዩኒቨርስቲ የሌሎቹም እንደነገሩን እንደተዘጋን ነው። እንዲህ ብሎ ውጡ ብሎ ምንም ረዳን ሰው እንደሌለም ነው የምናመለክተው። ስለ ተማሪዎቹ ሁኔታ የተጠየቀው ትምህርት ሚኒስቴር በበኩሉ ተማሪዎች በዩኒቨርሲቲ መቆየት የሚችሉት ለአስር ወራት ብቻ መሆኑን ገልጾ ለእነዚህ ተማሪዎች የተለየ የሚደረግ ነገር እንደሌለ አስታውቋል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊ የሆኑት አቶ አብዶ ናስር በጉዳዩ ላይ ምላሽ ሰጥቷል። በህጉ መሰብረት መደበኛ ተማሪዎች ዩኒቨርሲቲ መቆየት የሚችሉ አስር ወራት ነው። እነኚህ ተማሪዎች እናቆይ ብንልም የክረምት ተማሪዎች አሁን ወደ ተለያዩ ዩኒቨርሲቲ የሚገቡበት ወቅት ነው። በትግራይ ክልል ሲማሩ የነበሩ የክረምት ተማሪዎች በሀገሪቱ ዩኒቨርሲቲ ላይ ነው ዲስትሪቡት ያደረጉ። ይሄ ደግሞ በዩኒቨርሲቲዎቻችን ላይ ጫና አሳድረዋል። ይሄ እነኚህ ተማሪዎች እናቆይ ካልናቸውም የክረምት ፕሮግራም ላይ ማስተጓጎል ይፈጥራል። የባጀት ችግር ስላለ ዩኒቨርሲቲዎቻችን እነኚህን ማስተናገድ የሚችሉበት አቅምም የላቸውም። እዚ ሁለት ወር ውስጥ ማቆየ ቢሆን ቢሆን ዩኒቨርሲቲዎቻችን ክረምት ተማሪዎችን እየተቀበሉ ቦታ ካላቸው ቦታ ካላቸው ትሪት የሚያደርጉበት ሚንስ ካላቸው እሱ ቢተባበሩ እንደ አንድ ዜጋ የሚጠበቅባቸው ጉዳይ ነው ብዬ አስባለሁ። በሌላ በኩል በስጋት ምክንያት ወደ የተመደቡበት ዩኒቨርሲቲዎች ያልሄዱ ተማሪዎችም እንዲሁ ችግር ላይ መሆናቸውንና ትምህርት ሚኒስቴርም ይህንን ችግር ሊቀርፍላቸው እንዳልቻለ ገልጸዋል። ከነዚህ አንዱ የሆነ ተማሪ እንዲህ ይላል። ከአምና ከ2013 አንስተን ነው አሁን የተቸገርን ያለ ነው። ከዛ ጀምሮ ወደ ካምፓስ አልሄዳችሁ። ምንድን ነው ምክንያታችሁ? የፀጥታ ችግር ነው በፀጥታ ችግር ነው እዛ ጋ ያልሄድነው ነው ችግር ውስጥ ያለ ነው። ከአንድ አመት በላይ ሆነና በጣም አዳጋጅ ያለው ያው ሁኔታው ምንም መፍትሄ ሊሰጠን አልቻለም። እሱ ሊያግዘን እንኳን አልቻለም። የትምህርት ሚኒስትር አቶ አብዱ ናስር ለዚህ የሰጡት ምላሽ እስካሁን ድረስ እንዲህ የሚል ጥያቄ ባይቀርብም ማንኛውም ቅሬታ በአግባቡ የሚፈታበት አሰራር አለም ብለዋል። በደህንነት ስጋት አለ ያለበት ቦታ ነው የተመደብኩት

ፍራቻ ያለባቸው አነ ድም ብሎ የተቀመጡ ካሉ የምናስተናግድበት ሚስ 24 ሰዓት ዊር ሪጂ መሆናችን ለመግለጽ ይፈልጋሉ። እዚህ ላይ ተማሪዎቹ ከሚመለከታቸው አካላት መፍትሄ እንሻለን፣ በአስቸኳይ ሊቀረፉልን የሚገቡ ችግሮች አሉብን ይላሉ። እዚህ ባለንበት መፍትሄ የማይሰጠን ከሆነ ወደ ቤተሰቦቻችን ውሰዱን የሚል ጥያቄ ማቅርበዋል። ወደ ሀገራችን ምግባ ምናንተ ውሰዱን፣ አድረሱን፣ ምናን ብንላቸው ጭራሽ እንደዛ ማድረግ አንችልም ያሉ ሌላ ሚኒስት በማለት ግቢ ማቆየት ማይችል ከሆነ ወይም ደግሞ ሌላ ሚኒስት ማያገልን ከሌለ ቢያንስ ትራንስፖርት እንኳን ራሱ ችሎ ወደ ቤታችን እንዲሸኙን እንፈልጋለን። ሌላ እንኳ ባያደርግልን ማለት ነው። የከፍተኛ ትምህርት ልማት ዘርፍ የአስተዳደር ጉዳዮች ኃላፊው አቶ አብዶናስር ናስር፣ ቤተሰቦቻችን ወዳሉበት ወደ ትግራይ ውሰዱን የሚለውን ጥያቄ ከመንግስት ጋር ሆነን የምናየው ይሆናል ብለዋል። እንደ ትምህርት ሚኒስቴር እንደ ተቋም ከመንግስት ጋር ከቀይ መስቀልም ከሌሎችም ጋር ተባብሮ ወደ ቤተሰቦቻቸው እንዲመለሱ ማድረግ ችግር የለው። ከዚህ በፊትም ሲያስወጣ ነበር እዛ ጦርነቱ። እንደ ትምህርት ሚኒስቴር ከመንግስት ጋር በመናገር ከሚመለከታቸው አካል መነጋገር በአጭር ጊዜ እንዲ ያልቅ ይችላል፣ በረጅም ጊዜ እንዲከናወን ይችላል። እንደ ሁኔታው እንደ ባህሪው እሱ ማድረግ ይቻላል። በ2013 ዓ ም በትግራይ ክልል ጦርነት እንደተቀሰቀሰ በክልሉ ባሉ አራት ዩኒቨርሲቲዎች ይማሩ የነበሩትን ተማሪዎች ትምህርት ሚኒስቴር ከቀይ መስቀል ጋር በመተባበር ወደ ቤተሰቦቻቸው መመለሱን መዘገባችን አይዘነጋም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ከአሜሪካ ድምፅ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት አድማጮቻችን፣ እንዲሁም ደግሞ በፌስቡክ ገጻችን በኩል የምትመለከቱን ተመልካቾች አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ አንሻገር። ዳንስና ውዝዋዜ የሰዎችን መንፈስ በማረጋጋት የማዝናናት አቅም የማጎልበት ብቃት እንዳላቸው ይነገራል። በዚህ የተነሳም አካል ጉዳተኞች የሰውነት ቅልጥፍናቸውን እንዲያዳብሩ፣ እንዲሁም ደግሞ በራስ መተማመናቸውን እንዲጨምር በዳንስ መሳተፋቸው በእጅጉ ይበረታታል። ለኢትዮጵያ ለረጅም ዓመታት ይህንን ድጋፍ በነጻ ሲሰጥ የኖረው ዳንሰኛው ታደሰ ገብሬ ወይንም ጃክሰን ነው። ጃክሰን ከመድረክ ከራቀ ትንሽ ቆየት ብሏል። የደንገረማ አግኝታ እሱንና የሚያስጠናቸው ወጣቶችን አነጋግራለች፣ ለምን እንደጠፋም ጠይቀዋለች። ዘገባው በመቀጠል ይቀርባል። ለረዥም ዓመታት በባህላዊ ውዝዋዜና በዘመናዊ ዳንስ አሰልጣኝነት ሰርቷል። የዛሬው እንግዳችን ታደሰ ገብሬ ወይም በመድረክ ስሙ ጃክሰን እጅግ ብዙ የዳንስ መድረኮችና የሙዚቃ ክሊፖችም ላይ ተሳትፏል። በተለይም ደግሞ ኢትዮጵያን አይዶል ላይ በዳንስ ዳኝነቱ እንዲሁም ያደርጋቸው በነበሩ እንቅስቃሴዎች ብዙዎች ያስታውሱታል። ጃክሰን ከዚህ በተጨማሪ ግን በዋናነት አካል ጉዳተኛ ወጣቶችን ለዳንስ በማሰልጠን ይታወቃል።

መልኩ ማለት ጃክሰን ላለፉት አስራ አምስት ዓመታት ና ከዛም በላይ በዳንስ አሰልጣኝነት የሰራ ሲሆን በእነዚህ ጊዜያት በክፍያ ጉዳት አልባዎችን እያሰለጠነ ጎን ለጎን ከዛ በሚያገኘው ገቢ ደግሞ በነፃ ለአካል ጉዳተኛ ወጣቶች የዳንስ ስልጠና እየሰጠ ወደ መድረክ ሲያመጣ ቆይቷል። ለዚህ ሀሳቡ መነሻ የሆነው ታዲያ የልጅነት ዘመኑ እንደሆነም ይገልጻል። ይህ መጀመሪያ የመንግስት ቸነር የሚባለው ማለት ነው። እዛ ውስጥ ነው ያደኩት። የተለያዩ ማሳተኞች አሉ ውስጥ አሉ እና ውስጥ እኔ ሳተፍ ነበር ዘፈንም ሰርከስ ኳስ ውስጥ

አካል ጉዳተኞችን ባህላዊና ዘመናዊ ውዝዋዜ ማሰልጠኑ እሱ በነጻ ቢሰራውም ወጣቶቹ ግን ፍላጎት ኖሯቸው በትራንስፖርት ክፍያ እጥረት፣ በስልጠና ቦታ አለመመቸትና በሌሎችም ተጓዳኝ አካል ጉዳተኛውን እያስተጓጎሉ ባሉ ችግሮች ምክንያት በአመት እስከ ሀያ የሚደርሱ ሰልጣኞች ጀምረው አራት ወይም ስድስቱ ብቻ እንደሚመረቁ ይናገራል። ይሁን እንጂ ባለፉት አመታት ውስጥ ራሳቸውን ችለው በውጭ ሀገራት በዳንሱ ላይ የሚሳተፉ እንዲሁም በሀገር ውስጥም በዳንሱ ላይ የሚንቀሳቀሱ ግብረሰናይ ድርጅትን የከፈቱ ልጆችንም ማፍራት ችሏል። ይህንንም ትልቁ ስኬቴ ይላል። ከእነዚህ ወጣቶች መካከል አንዱ የሆነው ካቲም የአካል ጉዳተኞች የዳንስና የኪነ ጥበብ ቡድን መስራች ወጣት አማኑኤል ሰለሞን አንዱ ነው። በእግር ጉዳት ያለበት አማኑኤል ዳንስ የጀመረበትን አጋጣሚ ያስታውሳል። እኔ ማደጊያ ላይ ነበር ያደኩና ብዙም ስለ አካል ጉዳተኝነት ያለ የሳሳተ ግንዛቤ ምናምን የሚባል ነገር የለም። የቤት ውስጥ የመገለል ማህበረሰብ ጋር የመገለል የሚባል ስሜት አልነበረም። ነበር እና ጃክስን ሌሎችን ከኛው በፊት የሚያሰራቸው አካል ጉዳተኞች ነበሩ እና እዛ ጊቢ ላይ ማሳደጊያ ላይ ያሉ እዛ ደርሰው ጃክስን ጋር ደርሰው ሲመጡ ሰው ሲደንሱ ስናይ ስናይ አብረን ደስታችንን ምናምን እንገልጻለን በነፃነት ማለት ነው። ከዛ ሁለት ሺህ ላይ ምን አለ ጃክን ባገኘው የሚል ስሜት አደረብኝ እና በሰው በሰው አስተላለፍ ያገኘት ያው፣ እንደውም የመጀመሪያ ቀን ላይ ስንሰራ ስቀላቀል ያው ሶስት ሳምንት ሰራው እና ለብቻ ያሰራኝ እንደን ከሌሎቹ ጋር ሲከላክለን፣ ሰላሳ ሴቶች ነበሩ አካል ጉዳተኛ ሴቶች። እኔ ብቻ ነበር አንድ ወንድ የነበርኩት እነሱ መሀል ያው ቲንሹ ምን የነበርኩና የመጀየውጭ የውጭ ህይወቴ እነሱ ጋር እዛ ነበር የሚጀምረው፣ ከማሳደጊያ ውጪ ያው ትምህርት ቤት አንደ በርግጥ ከዛ ግን ስጀምረው በጣም ላይክ የሰልፍ ኮንፊደንስ እንዲኖረኝ መተማመኔ ከጥንካሬ ጋር እንዲሆን የምልሽ፣ ማንኛውም ቦታ ላይ በፊት ለምሳሌ አሁን ከኔ ይልቅ ሌሎቹ ላይ ያለውን ተጽዕኖ በአብነግርሽ፣ ካፌ ላይ ለብቻቸው መቀመጥ፣ ባቸው መሄድ እንደዚህ ሰው ረጅም እይታ ሲያቸው ላይክ ባላንስ አተው መውደቅ፣ እንደዚህ በተለይ ትላልቅ መድረኮችን መስራት ከጀመርም በኋላ አሁን የምልሽ ነገሮች በሙሉ መቀረፍ ተጀመሩ። ይደበቃ መንገድ ላይ ሰብሰብ ብለን እንሄዳለን። ምንም አይመስላቸውም። ለብቻቸውም ካፌ ላይ ይቀመጣሉ ምናምን። በተለይ ለእኔ ትራንስፖርት እንደልብ እንጠቀም አቶብስ ላይ ታክሲ ላይ እንደልብ ቅልጠፍ ብዬ እንድጠቀም ማለት ነው እንድንቀሳቀስ እንዲሄድ ምናምን አድርጎ ማለት ነው። አማኑኤል ተቋማቸው ጃክሰን ጋር ተለማምደው በወጡ በስድስት አካል ጉዳተኞች ተመስርቶ አሁን ላይ ከጉዳት አልባዎች ጋር በመሆን እየሰራ መሆኑንና በራሱም ተግዳሮት እንዳሉበት ይገልጻል። ይሁን እንጂ ለድርጅታቸው መመስረትም ሆነ ለኢትዮጵያን አካል ጉዳተኞች የዳንስና ውዝዋዜ እድገት የጃክሰን ተጽዕኖና ውለታ ትልቅ ነው ይላል። ጉዳት አልባ ነው እሱ፣ እንደምናውቀው ጉዳት አልባ ሆኖ ሁሉ የአካል ጉዳተኞች ጉዳት አልባዎችን በቃ በአካል ጓደኛ ጋር ሁሉ ስትሰሪ አሜት አለና ስለዚህ ግን እሱ ይህንን ሁሉ ሀሜት ተቋቁሞ የተሰጠውን መክሊት ይዞ አካል ጉዳተኞችንም፣ መስማት የተሳናቸውንም፣ የአእምሮ ድጋፍ ስነቶችንም፣ አይነ ስውሮችንም ያላደረሰ የለም እና ሁሉም ኪነ ጥበብ ላይ በትልቅ ዘርፍ እንዲኖራቸው እንዲሰሩ ያለምንም ክፍያ ሳያስከፍል ያስከፍል እንደውም እሱ ነበር በፊት ትራንስፖርት ሳይኖረን ሲቀር ራሱ እየከፈለን ማለት ነው። ደግሞ በረሚያርቱ እንዳንርቅ እንደዛ ነበር የሚያደርግ የነበረው ሰው ዳክሰን ትልቅ ባለውለታችን ነው። እሱ ባይኖር ኖሮ አካል ጉዳተኞች ኪነ ጥበብ ላይ ያለን ተሳትፎ በጣም ያነሰና ምንም ዜሮ ነበር የሚሆነው። ጃክሰን ባለፉት ሁለት አመታት ውስጥ የዲስክ መንሸራተት አጋጥሞት በሕክምና ላይ የሚገኝ በመሆኑ ከስራ ገበታው እንደራቀ ይናገራል። ራስን ማስቻልም ጨምሶ ነው የሚትም ራሳቸውን ሲዋል ሁሉም ጉሩፕ በራሳቸው ችለን ራሳቸው ፐርፎርም ያደርጋሉ።

ጃክሰን በቅርቡ በብሔራዊ ቲያትር የአይምሮ እድገት ውስንነት ያለባቸው ህጻናት የዳንስ ትርኢት ሲያሳዩ የተገኘ ሲሆን ልጆቹ እሱን በማየታቸው ያሳዩት ደስታ ወደ ስራው እንዲመለስ እንደሚያጓጓውም ይገልጻል። እስከዛው ድረስ ግን ኑሮን ለመግፋት የሚያስችለው ድጋፍ በሚያሻው ሁኔታ ላይ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። መከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁም በጣም ደስ ብሎናል። በመቀጠል ደግሞ ከአንድ የቴክኖሎጂ ውጤት ጋር እናስተዋውቃችኋለን። ኢትዮጵያ ውስጥ ህጻናትን የመንከባከብ አገልግሎትን ለማዘመን ያለመ ተቋም ስራ ከጀመረ መንፈቅ አልፎታል። መጠሪያ ስሙ ሞግዚት ሲሆን በቴክኖሎጂ ድልድይነት ወላጆችና የሞግዚትነት አገልግሎት የሚሰጡ ባለሙያዎችንም እያገናኘ ይገኛል። ከተቋሙ መስራችና ኃላፊ ጋር አጭር ቆይታ አድርገናል። ሳምራዊ ታላቀኝ ይባላለው። የሞግዚት ኢንሆም ኬር መስራችና ስራ አስኪያጅ ነኝ። በጣም አመሰግናለሁ ሳምራዊት። ይሄ ሞግዚት የተሰኘውን አገልግሎት ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን በአጭር ውስጥ ይንገሪን። የሁለተኛ ዲግሪ ወደ ኢንዲያ ለመስራት ሄጄ ነበር። ነው በጣም ያየሁት በጣም ያስደሰተኝ ነገር ነበረ፣ ይሄ ዲጂታል ቴክኖሎጂ የሰዎችን ስፔሻሊ ሰርቪስ ፕሮቫይድ በሚያደርጉ ሴክተሮች ላይ እንደት የሰዎችን ህይወት እንዳቀለለ መመልከት ነበር። ነው በጣም የሞግዚቶ ማግኘት ደግሞ የብዙ ሰራተኛ እናቶች ወላጆች ከፍተኛ የሆነ ችግር ነው። ሴኩሪቲ ትረስት፣ ኮንቪኒንት በተባሉት ነገሮች ነው ቴክኖሎጂን እዚህ ነገር ውስጥ ብናስገባው የሰዎችን ህይወት ሊያቀል ይችላል፣ እናቶችም ሰራተኛ ወላጆችም በቀላሉ ሞግዚቶችን ሊያገኙ ይችላሉ በሚል ነው። ስለዚህ ቴክኖሎጂ እና ፕሮፌሽናሊዝም አንድ ላይ አድርጎ ለመስራት የተነሳሳ ነው ማለት ነው። ሞግዚት ፈላጊዎች እና ሞግዚቶችን እንዴት ነው የምታገናኙት? ለምሳሌ እኔ ሞግዚት ብፈልግ በምን ሁኔታ ነው ወደ እናንተ የምቀርበው መገናኘት የሚችለው? አሁን ላይ ለአሁን ያደረግነው ሞግዚት ዶኮም ዌብ አፕሊኬሽን አለን። ስለዚህ ደንበኞች ሞግዚት ዶኮም ላይ በመግባት የሚፈልጉትን ሞግዚቶች ቡክ ማድረግ ይችላሉ። ስለዚህ እኛ ፕሮፋይላቸውን አዘጋጅተን ቪቲንግ ፕሮሴሳቸውን ጨርሰው ባክግራውንዳቸው ቼክ ተደርጎ ያለ ጨረስናቸውን ሞግዚቶች እዛ ላይ ፕሮፋይላቸውን እናስቀምጣለን። ስለዚህ ወላጆች በእድሜያቸው የሚችሉት ቋንቋ በኤክስፔሪንሳቸው እንደገና ደሁ በሚያሳድጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ ስለዚህ እኛ ደግሞ ያንን ቡኪንግ አይተን እንደውልላቸዋለን ከእኛ ጋር መጥተው ከሞግዚቶቹ ጋር ኢንተርቪው ያደርጓቸዋል የስራ ውል ይፈጽማሉ ስራውን መጀመር ይችላል ይሄ በኦንላይኑን ፕላትፎርም ተጠቅሞ የሚመጡ ወላጆችን የምናገለግልበት መንገድ ነው ሁለተኛው ግን ስልካችንን በመጠቀም አንዳንድ ሰዎቹ ቦታቸውንና የሚፈልጉትን የአገልግሎት አይነት ምን አይነት ምናምን እንደሚፈልጉ ይነግረዋል። በዛ መሰረት እኛ ሰርች አድርገን ለእነሱ ፕሮቫይድ እናደርጋለን። ስለዚህ ኦንላይን ፕላትፎርሙ እንደገና ደግሞ በኮል ሴንተሩ በኩል በሁለቱም ነው እያገኙ ያለው። ያልተለመደ አገልግሎት ነው ለማስለመድ የገጠማችሁ ፈተና አለ ወይ? ሰዎችን አሳምኑ እንዲህ ቴክኖሎጂ በድልድይነት ሚናውን እየተወጣ እናንተም የምትፈልጉትም ሌሎችም የሚፈልጉትን ማግኘት ይችላሉ የሚለውን ለማሳመን ምን ያክል ፈታኝ ነበረ? በአጠቃላይ በስራው ውስጥ የገጠሟችሁ ፈተናዎች ምንድን ናቸው? በምንስ መንገድ አለፋችኋቸው? ኦኬ፣ በጣም ጥሩ ጥያቄ ነው። ሰው መጀመሪያ ላይ ልክ ላውንች እንዳደረግን የሶሻል ሚዲያ ፕላትፎርሞችን ተጠቅመን ነበረ ማስተዋወቅ የጀመርነው እና ዳሽቦርዳችን ቡኪንጎችን ቶሎ አግኝተን ነበረ። በእርግጥ ግን ስንደውልላቸው ኮንፈርም ለማድረግ እርግጠኛ እንደዚህ አይነት ነገር ቅድም እንዳልከው የተለመደ ስላልሆነ፣ ስንደውልላችሁ ነው ሪል መሆኑን ለማወቅ ነበረ ቡክ ያደረግነው የሚሉ በጣም ብዙ ስልኮችን ነበረ ስናገኝ የነበረው ደንበኞችም ማለት ነው። እና በመጀመሪያዎቹ ላይ ትንሽ ቻሌንጅ ነበረው። ሪል ነው ወይ ይሄ የእኛ ገር ነው ወይ የሚሰራው የሚሉት ነገሮች ለማድረግ ማለት ነው። ግን ኢትዮጵያ ውስጥ በጣም ትልቁ ነገር የወርድ ኦፍ ማውት የሚባለው ነገር በጣም ይሰራ ነበር እና ኮፋውንደሮችም እንደገና አብረውን የሚያውቁትም ሰዎች እንደገና በሶሻል ሚዲያ በጣም ተከታታይ የሆኑ ማስታወቂያዎችንም እንደገና ደግሞ በወርድ ኦፍ ማዙን በደንብ እየተናገርን ነበር እና አንድ ሁለት ሶስት እያለ ሲቀጥል ብዙ ሰዎች እየሰሙ መደወል እና አገልግሎቱን መጠቀም ጀመሩ። አሁን በደንብ ተለምዷል ብለን እናስባለን። ግን በደንብ ደግሞ ማስታወቂያዎችን እየሰራን ማስተዋወቅ እና ድርጅታችንን አትሊስት አዲስ አበባ ለሚገኙ ደንበኞች እንዲያውቁት ማድረግ እንፈልጋለን። ሁለተኛ ደግሞ ቻሌንጅ የነበረብን እና የቴክኖሎጂ ካምፓኒ ነው። ናኔዎችን ትሬን አናደርግም አክቹዋሊ ስለዚህ አቬሌብል ናኔዎች ይኖራሉ ብለን ነበረ የተነሳ ነው ነው በምንፈልገው ልክ ና በምንፈልገው የትሬኒንግ አይነት ሞግዚቶችን አለማግኘት ቻሌንጅ ሆኖብን ነበረ። ስለዚህ እንድንሄድ የወሰድነው እርምጃ ቴክኒክና ሙያ ኮሌጆች ጋር አንድ ላይ በመስራት ይህንን ችግር ለመቅረፍ ችለናል። አሁን ከረንትሊ ከሶስት የቴክኒክና ሙያ ማሰልጠኛ ኮሌጆች ጋር አብረን እንሰራለን። ስለዚህ እነሱ ትሬኒንጋቸውን ጨርሰው ሲኦሲያቸውን ተፈትነው እየጠናቀቁ ተማሪዎቻችን ወደኛ ይልካሉ። እኛ ደግሞ በሞግዚት ስታንዳርድ መሰረት ኢንተርቪዎችን አድርገን እናስገባለን ማለት ነው። አሁንም በተለያዩ ቴክኒክና ሙያ ተቋማት ጋር ለመንሳት እየተንቀሳቀስን ነው። ምክንያቱም በአዲስ አበባ ሎኬሽን ቤዝድ ስለሆነ ተቋማችን በአዲስ አበባ ባሉ ብዙ ቦታዎች ያሉ ሞግዚቶችን ኢንክሉድ ማድረግ ስለምንፈልግ ማለት ነው። ምን ያክል ሞግዚቶች እና እንዲሁም ደግሞ ሞግዚት ፈላጊዎችን አገናኝታችኋል? የክፍያ መጠን ውስጥ እንዴት ነው የሚሰላው? እንግዲህ ለአውንች ከተደረገ ስድስት ወር ሆኖታል። ለአንድ አመት በላይ ለሚሆን ጊዜዎች እየተዘጋጀንበት ነበረ የቆየ ነው። በዚህ በስድስት ወር ውስጥ ከመቶ ሀምሳ በላይ ሞግዚቶች አሉን። አሁን ደግሞ ከሁለት ሳምንት ከሶስት ሳምንት በፊት የጀመርነው የኩክ ኤንድ ክሊነር ሰርቪስ አለ። እነሱ ደግሞ ሰላሳ የሚሆኑ ልጆች ፕላትፎርሞቻችን ላይ አሉ። በዚህ ወደ ሰባ የሚሆኑ ሁለቱን ኩክም ሞግዚቶችን የሚክሉ አድርጌ ነው ምናምጠው ወደ ሰባ የሚሆኑ ልጆችን ስራ ማስቀጠር ችለናል ማለት ነው። ይሄ በጣም ደስ የሚለን ነገር ነው። ምክንያቱም በስድስት ወር ውስጥ ለሰባ የሚሆኑ እናቶች ወጣቶች የስራ እድል መፍጠር ቀላል ነገር አይደለም። ከዚህም በላይ ደግሞ ልጆችን እንደምንቀጥል ለብዙ ልጆች የስራ እድል እንደምንፈጥር ወላጆችን ደግሞ እንደምናሳልፍ እናምናለን። ሁለተኛው ጥያቄ ደግሞ ደሞዝ ሬንጃቸው የሚሆነው በልጆቹ ኤክስፔሪየንስ የስራ ልምዳቸው በወሰዱት የትሬኒንግ መጠን ባላቸው የቋንቋ ችሎታ ይወሰናል ማለት ነው። ስለዚህ ሌላ መጨመር የምፈልገው ነገር አንዳንድ ወላጆች ለሰዓታት ብቻ ሞግዚቶችን ሊፈልጉ ይችላሉ ወይ የሚያቀርቡ ኢቨንቶች ብቻ ሊፈልጉ ይችላሉ። ስለዚህ ከሊቪን ኤን ፓርትታይም ናኖች በተጨማሪ ኦንዲማንድ የሚባል ሰርቪስ አለና ወላጆች በፈለጉት ሰዓት እና ቀናቶች መርጠው መንግቶችን ማምጣት ይችላል። ሳለሪውን እንደ ሰርቪስ ታይፑ ይለያያል ማለት ነው። በመጪ አመታት ልትሰሯቸው የምትፈልጓቸው ጉዳዮች ምንድን ነው? ግባችሁ ምንድን ነው የሚለውን ጠቅላላ አድርገች ንገሪን። እንግዲህ ቅድም ለመግለጽ እንደሞከርኩት የሰለጠኑ እና ብቁ የሆኑ ሞግዚቶችን ማቅረብ ዋነኛ ተግባራችን ነው። ስለዚህ ከፕሌስመንት ከመሆን በተጨማሪ የትሬኒንግ ተቋሞችን መገንባት እንፈልጋለን። ምክንያቱም ልጆቹ ላይ ነው እየሰራን ያለነው እኛ። ስለዚህ ልጆቹ ደግሞ የሚያዩት ብዙን ሰዓታቸውን የሚያሳልፉት ደግሞ ከእነዚህ ሞግዚቶቻቸው ጋር ነው። ስለዚህ እኛ ባወጣናቸው መንገዶች የትሬኒንግ ተቋሞችን መገንባት ማስገንባት እንፈልጋለን። በሁለት ነገር ምክንያት አንደኛ፣ ብዙ ተማሪዎችን ለማግኘት ብዙ ወላጆችን ለማገልገል ለብዙ ሰዎችን የስራ እድል ለመፍጠር ይጠቅመናል። ሁለተኛ ደግሞ ስነ ምግባራቸው፣ በስራ ባህሪያቸው፣ በዲስፕሊናቸው የታወቁ ሞግዚቶችን ማውቃትና መሰልጠን ስለምንፈልግ ነው። ስለዚህ አሁን እየሰራንበት ያለነው ነገር ይሄ ነው። ሁለተኛው ነገር ደግሞ ከአዲስ አበባ በተጨማሪ አገልግሎታችንን ማስፋት እንፈልጋለን። በክልል ከተሞች ሙሉ በሙሉ ደግሞ ፔፐር ለስ የሆነ ሲስተም መገንባት ነው የምንፈልገው። እጅግ በጣም አመሰግናለሁ። ሳምራዊ ሞግዚት ስለተሰኘው ሞግዚት ፈላጊዎችና ሞግዚት ሞግዚትነት አገልግሎት ውስጥ የተሰማሩ ሰዎችን የሚያገናኘውን የቴክኖሎጂ ተቋም አስመልክተች ላካፈልሽን መረጃ በእጅጉ አመስጋኞች ነን። መልካም እድል ሊገጥማችሁ። እኔም በጣም እጅግ አድርጌ አመሰግናለሁ። አገልግሎታችንን መጠቀም ለሚፈልግ ማንኛውም ሰው ሞግዚት ዶት ኮም ብሎ ዌብሳይታችንን ጆይን ማድረግ ይችላል። አመሰግናለሁ ስለጋበዛችሁን። I don't wanna go if you're not along for the ride. I used to be so free, but now my hands are tied. And I don't want you to let me go. Oh no, no, no. So, every single time that I go through, I find myself looking for you. Myself from falling, falling, then maybe I still could stand to be without you and be my own man. Yeah. But in every sound I hear, you calling falling. for me to take your hand and follow you to a better land. Yeah, and I can't sleep at night without you by my side. And I don't wanna go if you're not along for the ride. I used to be so free, but now my hands are tied, and I don't want. ጋቢና ቪኦኤ ዘወትር ከሰኞ እስከ እሁድ ድረስ በአሜሪካ ድምፅ ራዲዮ የሚቀርብ ወጣቶች ላይ ያተኮረ መርሃ ግብር ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና በምስል ምህንድስና ነው ደግሞ አብረን የቆየው ንጉሱ ታምሬ ነው። የነገ ሰው ይበለን። በድጋሚ አብራችሁን ስለነበራችሁ በጣም እናመሰግናለን። ማናቸው ማስተያየቶችና ጥቆሞች ሲኖሯችሁ በመደበኞቹ የፌስቡክ እና የትዊተር ገጻችን በኩል ልታገኙ ትችላላችሁ። ደህና ደሩ። i don't want